ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው በቻይና ላይ ከፍተኛ ታሪፍ መጣላቸው የዓለም ኢኮኖሚን አናግቶ ነበር። አሁን ለሁለተኛ ጊዜ ወደ ስልጣን ለመመለስ በሚዘጋጁበት በዚህ ወቅት የበለጠ ታሪፍ እንደሚጭኑ አስታውቀዋል። ወደ አሜሪካ በሚገቡ ሸቀጦች ላይ የአስር ከመቶ እንዲሁም ከቻይና በሚገቡ ሸቀጦች ላይ ደግሞ ስልሳ ከመቶ ታሪፍ እንደሚጥሉ አስታውቀዋል። ቻይና በትራምፕ የታሪፍ ዛቻ ላይ በቀጥታ አስተያየት ባትሰጥም ተጨማሪ የንግድ ውጥረት እንዳይከሰት ግን አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ፣ በመላምት ለሚቀርቡ ጥያቄዎች መልስ አንሰጥም። በድጋሚ መግለጽ የምፈልገው ግን በንግድ ጦርነት ውስጥ አሸናፊ የለም ዓለምም ከዚህ አያተርፍም። ትረምፕ ሊጥሉ የሚያስቡት ማንኛውም ታሪፍ በውጭ ንግድ ላይ ጥገኛ የሆኑ አገራትን በተለይ ሊጎዳ ይችላል። በተቃራኒው በቻይናና በአሜሪካ መካከል የተራዘመ የንግድ ጦርነት መኖር ለአንዳንድ አገራት መልካም አጋጣሚን ሊፈጥር ይችላል። ታሪፍን ለማስወገድ ሲሉ ኩባንያዎች ማምረቻቸውን ከቻይና ውጪ ማድረጋቸው በርካታ ሀገራትን ጠቅመዋል። የታይላንድ የንግድ ሚኒስትር የሆኑት ፒቻይ ናሪፓታን በቅርቡ ለቪኦኤ እንዳስታወቁት ቻይናን ለቀው ወደ ታይላንድ የሚገቡ ፋብሪካዎች ቁጥር በመጨመር ላይ ነው። ይህን ጊዜ እናልፈዋለን። ይህ ችግር ለታይላንድ ጠቃሚ እንደሆነ አድርጌ ነው የምመለከተው። ለሁሉም አገራት የኢንቨስትመንት መዳረሻ መሆን እንደምንችል አምናለሁ። ይህ ግን አደጋም አለው። ማምረቻዎች ከቻይና በመውጣታቸው ምክንያት የተጠቀሙ ሀገራት ሸቀጡን ወደ ውጭ ለመላክ በሚያደርጉት ጥረት በአሜሪካ ላይ ጥገኛ ሊሆኑ ተገደዋል። ትረምፕ በሚጥሉት ታሪፍ ላይ ወይም በተዘዋዋሪ ከቻይና በሚገቡ ምርቶች ላይ በሚጣለው እገዳ ተጎጂዎች ሊሆኑ ይችላሉ። ስጋቱ ያለው የአሜሪካ ከፍተኛ የንግድ ሸሪኮች ላይ ብቻ አይደለም። ከአሜሪካ ጋር ያላት ንግድ ውስን በሆነው አፍሪካም ላይ የሚጣለው ከፍተኛ ታሪፍ የአሜሪካንን ገበያ ለማግኘት በሚደረገው ጥረት ላይ ከፍተኛ ጫና የሚፈጥር ነው። መልቪን ፉት ኮንስቲትዌንሲ ፎር አፍሪካ የተሰኘው ተቋም መስራች ናቸው። የፋብሪካና የአትክልት ምርቶችን ወደ አሜሪካ ለመላክ አስቸጋሪ ይሆናል። እናም ታሪፍ የሚጨምር ከሆነ አሜሪካ ከአፍሪካ ጋር የሚኖራትን ንግድ በተመለከተ ተስፋ አይታየኝም። አብዛኛው ስጋት የሚመነጨው ትረምፕ ተገማች ባለመሆናቸው ነው። ተንታኙ ጃያንት ሜኖን እንደሚሉት በመጀመሪያው የስልጣን ዘመናቸው የንግድ ስምምነቶች ላይ ከመድረሳቸው በፊት ታሪፍን እንደ መደራደሪያ መሳሪያ ሲጠቀሙበት ተስተውሏል። Trump is um, not actually not a protectionist. I think, right? He's a deal maker. That's what he. ትራምፕ የአገር ውስጥ ኢኮኖሚን ከውጭ ተጽዕኖ የሚጠብቁ ናቸው አይደለም፣ የንግድ ድርድር የሚያውቁ አድርገው ነው ስለ ራሳቸው የሚናገሩት። እናም እሳቸው ሚና የሚጫወቱበት ነጻ የንግድ ስምምነት ይመርጣሉ። በትረምፕ ኢላማ የተደረጉት ሀገራት በአጸፋው ታሪፍ ከመጣልና የራሳቸውንም ሆነ የዓለምን ኢኮኖሚ ከማናጋት ይልቅ አዲስ የንግድ ስምምነት ለማድረግ እንደሚጥሩ ጃያንት ሜኖን ይናገራሉ። ትረምፕ የሚያቀርቡት ሁሉም ሐሳብ የአሜሪካንን ኢኮኖሚ ከውጪ ተጽዕኖ የሚጠብቅ አይደለም። በባይደን አስተዳደር የተጀመረውን በአሜሪካ ለሚፈበረኩና በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠው ድጎማ እንዲቆም ትረምፕ ሐሳብ አቅርበዋል። በድጋሚ ጃያንት ሜኖን ከጆ ሮጋን ጋር ባደረጉት ፖድካስት ድጎማውን የጅል ስራ ሲሉ ጠርተውታል። በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ያስቆማሉ። ይህ በዓለም ኢኮኖሚ ላይ የሚፈጥረው ችግር ይኖራል። ተገማች ያልሆኑት ዶናልድ ትራምፕ ወደ ስልጣን ሲመለሱ ለሚመጣው አደጋም ሆነ መልካም አጋጣሚ ዓለም እንዴት ምላሽ እንደምትሰጥ መላ በመሻት ላይ ናት።